በኮሮና ቫይረስ ከተጠረጠሩ ሰላሳ ዘጠኝ ሰዎች የቫይረሱ ተመሳሳይ ምልክት የታየባቸው አስራ አራት ሰዎች ከቫይረሱ ነፃ መሆናቸው መረጋገጡን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከአንድ መቶ ሰባ ሁለት ሺህ በላይ በሚሆኑ መንገደኞች ላይ የሙቀት ልየታ መደረጉንም ኢንስቲትዩቱ ገልጿል። ሙክታር ጀማል ዝርዝራለሁ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋዎች ምላሽ ማስተባበሪያ ማዕከል እስካሁን ከደረሱት ጥቆማዎች አስራ አራቱ የበሽታውን ምልክቶች ያሳዩ ስለነበረ ተለይተው እንዲቆዩ መደረጉን ኢንስቲቱቱ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። በተደረገው የላብራቶሪ ምርመራ ከቫይረሱ ነፃ መሆናቸው ከተረጋገጠ በኋላ ሁሉም መውጣታቸውን ብሔራዊውን ምላሽ እያስተባበረ ያለው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ተናግረዋል። ትናንትም አንድ ሰው በለይቶ ማቆያ ውስጥ የነበረ ሲሆን ነፃ በመሆኑ እንዲወጣ መደረጉንና አሁን በጥርጣሬ ውስጥ ያለ ማንም ሰው እንደሌለ ዳይሬክተሩ አመልክተዋል። ላብራቶሪ ግልጋሎት እና ድጋፍ በምንፈልግበት ወቅት ወደ ደቡብ አፍሪካ እየላክን ነበረ ይሄንን ምርመራ ስናድርግ የነበረው። ባለፈው ሳምንት መጨረሻ ላይ ከዓለም ጤና ድርጅት እገዛ ታክሎበት እንዲሁም ደግሞ በቅርቡ የአፍሪካ ሲዲሲ ባመቻቸልን ሁኔታ የመመርመሪያ ኪቶችን ለማግኘት ችለናል። በዚህ አግባብ ከባለፈው ቅዳሜ ጀምሮ ማንኛውም ተጠርጣሪ ሲመጣ ወደ ደቡብ አፍሪካ የምናደርገውን ምርመራ አቁመን እዚሁ መስራት ጀምረናል። ባለፉ ጊዜያት ደግሞ በማቆያ ጣቢያችን የነበሩ ስድስት ተጠርጣሪዎችንም እዚሁ ምርመራውን አድርገን ውጤቱን ማውጣታችንንም ለሚዲያ አካላት መግለጻችንን ይታወቃል እና በዚህ አግባብ እንግዲህ በላብራቶሪ ልየታም ረገድ ያለንን ክፍተት ሞልተን አሁን ሙሉ በሙሉ የመጀመሪያውን ስክሪንም የማረጋገጫውንም እዚህ ለምንሰራበትን ሁኔታ ፈጥረን በሀገራችን ምርመራውን የምናደርግበትን ሁኔታ መፍጠራችንንም መግለጽ እንወዳለን። የኖብል ኮሮና ቫይረስን የመከላከል ስራ ከተጀመረ አንስቶ በሁሉም አቅጣጫ ባሉ የሀገሪቱ መውጫና መግቢያ በሮችና የድንበሮች ኬላዎች ላይ ከጥር 14 2012 እስከ የካቲት ሁለት 2012 ድረስ የኮሮናና ኢቦላ ቫይረስን በማጣመር ከአንድ መቶ ሰባ ሁለት ሺህ በላይ መንገደኞች ላይ የሙቀት ልየታ ተካሄዷል ብለዋል። ሰው ስለ ቫይረሱ በቂ እውቀት እንዲኖረው ለማድረግ በተያዘው ስራ ለመገናኛ ብዙኃን ባለሙያዎች ለሆቴል አገልግሎት ባለሙያዎችና ሰራተኞች እንዲሁም ከክልሎችና ከሕብረተሰብ ጤና ኢንስቲትዩት ለተውጣጡ ፈጣን ምላሽ ሰጪ ቡድኖች ስልጠና እየተሰጠ መሆኑን ዶክተር ኤባ ገልጸዋል። የኢንዱስትሪ ፓርክ ባሉባቸው ክልሎች ውስጥ ለይቶ የማቆያና የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከላትን ማደራጀታቸውንና ለምላሽ ዝግጁ እንዲሆኑ መደረጋቸውን ዳይሬክተሩ ገልጸዋል። ሐዋሳ ከተማ ውስጥም ድጋፍ ሰጪ የባለሙያዎች ቡድን መላኩንና ከክልሉ ጤና ቢሮ ጋር እየሰሩ መሆናቸውንም ዶክተር የባ አመልክተዋል። ስለዚህ እንግዲህ አጠቃላይ በአየር ማረፊያዎቻችን እንዲሁም ደግሞ በየብስ ያለው የጥንቃቄ ስራ በተገቢው መንገድ እየሄደ ነው ብለን መገምገም እንችላለን። ከዛ በተረፈ እንግዲህ ምናልባት የሙቀት ልየታውን ደግሞ አልፎ ወይም ደግሞ በዛ ሂደት የሚጠረጠሩ ግለሰቦች በሚኖሩበት ወቅት በማቆያ ጣቢያዎች ደግሞ የምንሰራቸውም ስራዎች አሁንም በቀጣይነት ተጠናክሮ ነው የቀጠለው። እንግዲህ በጊዜያዊነት ማቆያ ጣቢያ እየተጠቀምንበት ያለነው የቦሌ ጨፋንም የማጠናከሩ ሂደት አብሮ ከዚህ ጋር የሚታይ ነው። ነገር ግን ከዚህ ደግሞ ባሻገር ሌሎች ችግሮች ቢመጡ እዛ ያለን የአልጋ ብዛትም አነስተኛ ስለሚሆን እንዲሁም ደግሞ ሌሎች ጠቃሚ ጉዳዮችን ታሳቢ በማድረግ የማስፋፋት ሂደት አብሮ ተያይዘው እየተሰራ ነው ያለው። ከዚህ ጋር በተገናኘ የኤካ ኮተቤ ሆስፒታል በተለይ ይህንን ጊዜያዊ ማቆያ እንዲሁም ደግሞ የጽኑ ሕክምና የሚፈልጉ እንኳን ህሙማኖች ቢመጡ ሊያስተናግድ በሚችልበት ሁኔታ ከሚመለከተው አካል ጋር ስራዎች ተሰርተው አሁን በመጠናቀቁ ሂደት ላይ ነው ያለው። ይህ ዘገባ እስከተጠናከረበት ሰዓት ድረስ በዓለም የጤና ድርጅት ሪፖርት መሰረት በኖቨል ኮሮና ቫይረስ የተያዙ ሰዎች ቁጥር አርባ ሦስት ሺህ አንድ መቶ አምስት መድረሱ የተነገረ ሲሆን አንድ ሺህ አሥራ ስምንት ሰዎች በቫይረሱ ምክንያት መሞታቸውን፣ አራት ሺህ ሃምሳ ሦስት ሰዎች ድነው ወደ ቤተሰቦቻቸው መመለሳቸው ተዘግቧል። ኮሮና ቫይረስ በሃያ አምስት ሀገሮች ውስጥ መገኘቱ ተዘግቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።